የአድማጮች ማህደር። ሰላም ጤና ይስጥልን። የአድማጮች ማህደር ዝግጅት ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በተለያዩ የመልእክት መላኪያ አማራጮች የደረሱን መልእክቶቻችሁ በሙዚቃ ተዋስተው እነሆ ተሰናድተዋል። ቀጣዮቹን 15 ያህል ደቂቃዎች አብረን እንድንቆይ ስንጋብዛችሁ በደስታ ነው። መልካም ቆይታ። ደረሱን መልእክቶች ለዛሬ ቀዳሚ የምናደርገው የዘወትር ተሳታፊያችን የሐረሩ መቶ አለቃ ውቤ ታሪኩ በላኩልን መልእክት ነው። ውቤ ውሃና አስተዳደራዊ ተቃርኖ ከገጠር እስከ ከተማ ብለው ርዕስ በሰጡት በዛሬው ዘለግ ባለው መልእክታቸው በሐረርና አካባቢዋ ባሉ ከተሞች እየተከሰተ ነው ያሉትን የውሃና ሌሎች ተያያዥ ችግሮችን ዳሰውበታል። እነሆ መልእክቱ። ለህይወት አስፈላጊና መሠረታዊ ከሆኑ ነገሮች ውስጥ አንዱ ውሃ ነው። ከናባባሉም ውሃ ህይወት ነው ይባላልና ኢትዮጵያ የሀገር አቋራጭ ወንዞች ባለቤት፣ የምስራቅ አፍሪቃ የውሃ ማማ በመባልም ትታወቃለች። ይህ አባባል እንጂ በእርግጥ አሁን ላይ ያለውን ተጨባጭ ሁኔታ ገላጭ አይደለም። ማማነቱ በነበር ይቅርና፣ በገጠርም ይሁን በከተማ የውሃ አቅርቦት በቂ ሊባል በሚችል ሁኔታ አይደለም ያለው። ችግሩ ጠንከር ጠጥር ብሎ ከሚታይባቸው ከተሞች አንዷ፣ ጥንታዊቷ በተባበሩት መንግስታት የሳይንስና ባህል ድርጅት ወይም ዩኔስኮ በቅርስነት የተመዘገበችው የሐረር ከተማ ናት ይላሉ ውቤ። ሐረር የፍቅር የመቻቻልና የአብሮነት ከተማ ናት። ከሌሎች የሀገራችን አካባቢዎች አንጻራዊ በሆነ ሁኔታ የዘመኑ የዘር ፖለቲካ ያላንገዳግዳት ከተማ ብትኖር ሐረር ናት። ሌሎች ጥቃቅን ችግሮች ተከድነው ይብሰሉና፣ አሁን ለከተማዋ ያልተፈታ ችግር ሆኖ የቀጠለው የውሃ ችግር ነው። ቅድመ ዘመነ ወያኔ የሐረር የሐሮማያና የአወዳይ ከተሞች የውሃ አገልግሎታቸውን የሚያገኙት ከሐሮማያ ሐይቅ ነበር። የሐሮማያ ሐይቅ ደርቆ ሙሉ በሙሉ አገልግሎቱን መስጠት ካቆመ በኋላ ከድሬ ጃራ እና ከኤረር ወልዲያ አካባቢዎች ጥልቅ የጉድጓድ ውሃ ተቆፍሮ ችግሩን ለመፍታት ቢሞከርም እየጨመረ የመጣውን የሕዝብ ቁጥር ፍላጎት ግን ለማሟላት አልተቻለም ይላሉ ውቤ። በመቀጠልም ከዚህ በፊት የከተማውን የውሃ ስርጭት ለማዳረስ በ15 ቀን አንዴ በፈረቃ ለማዳረስም ተሞክሮ ነበር። ያም ቢሆን በ15 ቀን አንዴ በፈረቃ የማይደርሳቸው አካባቢዎችም ነበሩ። አሁን ግን በሁለት ወርም ውሃ ለማግኘት ችግር ሆኗል። በዓለም ላይ በተከሰተው የአየር ንብረት ለውጥና ከበረሃ መስፋፋት ጋር ተያይዞ የውሃ ፍጆታ በእያንዳንዱ ግለሰብ ቤት ጨምሯል። ይህን የተፈጠረውን ክፍተት ተከትሎም የውሃ ገበያው በዚያው ልክ ደርቷል። የገንዘብ አቅም ያላቸው ሰዎች አስር ሺና አስራ አምስት ሺህ ሊትር በሚይዙ ሮቶ እየገዙ ውሃ በቦቴ በማስገልበጥ በውድ ዋጋ መቸብቸብ ጀምረዋል። ለነገሩማ በአሁኑ ጊዜ ምን ውሃ ብቻ ነው በውድ ዋጋ የሚቸበቸበው? ነዳጅም ከየነዳጅ ማደያዎች በድብቅ እየወጣ በየቦታው በጥቁር ገበያ ይቸበቸብ የለ ብለው ይጠይቃሉ የአንዱ ዋጋ መጨመር በሌላው ላይ ተጽዕኖውን እያሳረፈ ሁኔታዎችን ሁሉ ተስፋ አስቆራጭ አድርጓቸዋል በማለት ሀሳባቸውን ይቀጥላሉ ውቤ ኢትዮጵያ የአባይ የአዋሽ የተከዜ የባሮና የዋቢ ሸበሌ ወንዞች ባለቤት የጮቄ የራስ ዳሸን እና የባሌ ከፍተኛ ተራሮች የውሃ ቋት ያሉባት አገር ናት ታዲያ ለምን ሲባል ህዝቡ በውሃ ጥሚቸገር በማለትም ይጠይቃሉ። በሆነ አጋጣሚ የመንን፣ ሳዑዲ አረቢያን ተዘዋውሬ አይቻቸዋለሁ የሚሉት ውቤ እነዚህ አካባቢዎች በጣም ሞቃታማ የአየር ንብረት ያለባቸው ሲሆኑ በዓመት ውስጥ በተወሰኑ ቀናት ብቻ ነው ዝናብ የሚጥለው። ነገር ግን በተዘዋወርኩባቸው ቦታዎች ሁሉ የውሃ ችግር አልነበረም ይላሉ። እነዚህ ሀገሮች ውስጥ የአሁኑን አላውቅም እንጂ የዚያን ጊዜ የምግብ ችግርም አልነበረም። እኛ ሀገር በራሱ ሰው ሆኖ መፈጠር ችግር ይመስለኛል። አዝናለሁ። ሳናጣ ያጣን ህዝቦች እኛ ነን። በዘመነ ደርግ የነበረው መፈክር ሁሉም ነገር ወደ ጦር ግንባር የሚል ነበር። ይህ ሲባል ልማት፣ ወዘተ የሚባለው ቀርቶ ባጀቱ ሁሉ ለጦርነት ይዋል የሚል ነበር። ደርግ የሚባለው ወታደራዊ ስብስብ ከወደቀን በኋላ ጦርነቱ አድማሱን እያሰፋ የሀገሪቱን አንጡራ ሀብት እያሟጠጠ ህዝቡን አስከፊ ለሆነ ድህነት ዳረገው እንጂ የተሻለ ነገር የለም። እንዲያው ለወጋችን መንደርደሪያ ውሃን አነሳን እንጂ በሀገራችን ያለው የችግር ስፋትና ጥልቀት ይሄኛው ከዚህኛው ይሻላል የሚባል አይደለም። ለመንግስትም ማሳሰብ የምንፈልገው ሌላው ችግር ጊዜ ይሰጣል፣ የውሃ ችግር ግን ጊዜ አይሰጥምና ትኩረት ሊሰጠው ይገባል። የዛሬው መልእክቴ ነው ይላሉ። ለዕለቱ ያደረሱንን መልእክታቸውን ቋጭተዋል። ውቤ፣ እንደተለመደው ምስጋናችን ይድረሶት። ले गई वही वही गएगी ቀጣዩ መልእክት የደረሰን ከብርሃኑ ስራው ነው። መልእክቱ እንዲህ ይላል ፦ ሰላም ዶቼ ቬሌዎች እንደምናላችሁ። እንደሚታወቀው የሀገራችን የፖለቲካ አካሄድ ከድጡ ወደ ማጡ መሆኑ የአደባባይ ሚስጥር ነው። ሆኖም ግን በአዲስ አበባና በሌሎችም አካባቢዎች የሚደረገውን የአንድን ብሔር ኢላማ ያደረገ የማፈንና ደብዛቸውን የማጥፋት አምባገነናዊ አካሄድ እንዲቆም እንጠይቃለን ብለዋል። ብርሃኑ መልእክታቸው ደፈንፈን ያለ መሆኑን ተረድተናል። በአዲስ አበባም ሆነ በተቀረው የአገሪቱ ክፍል የተፈጸመ ችግር በትክክል የት ቦታና ምን እንደተፈጸመ ብትልኩልን እኛም ሽፋን ለመስጠት አይቸግረንም ለማለት ነው። ለተሳትፎው ግን ምስጋናችን ይድረሶ። የምወድህ በነበሩ ደግሞ ተከታዩን መልእክት የላኩልን የዕለቱ እንግዳችን ናቸው። መልእክታቸው እንዲህ ይላል። ሰላም ዶቼ ቬለዎች፣ ጤና ይስጥልን። ያው እንደሚታወቀው የኢትዮጵያ አሁናዊ የሰላም እጦት ሁኔታ ያሳስበኛል። በሁለቱ ትልልቅ ክልሎች ያለው የሰላም መደፍረስና የሰሞንኛው የራያ አላማጣ አካባቢዎች ሰላም ማጣትና አሁንም የጦርነት ጉሰማዎች እጅግ እንኳን ለማየት ለመስማትም ዘግንኖናል። ሁሉም ተፋላሚ ወገኖች ለሰላም እጃቸውን እንዲዘረጉና መንግሥትም በሆደ ሰፊነት የሰላም በሮችን እንዲከፍትና ከተራዘመ ጦርነትና ግጭት ወጥተን ኑሮ በራሱ ተግዳሮት ሆኖብናልና የሰላም አየር እንድንተነፍስ ኢትዮጵያችንም ከወንድማማቾች መገዳደል ፋይሏን ዘግታ ወደ ልማት ፊታችንን እንድናዞር አሳስባለሁ። አሊያ ግን የዓለም ቀደምት ሀገሯ መሳቂያ መሳለቂያ እንዳንሆን እሰጋለሁ። ሰላም ለሁላችንም ብለዋል። የምወድህ ለመልእክታቸውም ለተሳትፏቸውም ምስጋናችን ይድረሳቸው። በተከታይነት የምናቀርበው ደግሞ ከቤተኛችን አለማየሁ ፈቃደ የደረሰንን ወቅታዊ ትዝብት አዘል እና በግጥም መልክ የተሰናዳ መልእክት ነው። እነሆ ክቡራን ክቡራት፣ በየማረጋችሁ አድማጭ አዘጋጆች እንዴት ከረማችሁ? አለማየሁ መላከ ነኝ። የዛሬ ትዝብቴ ቋጠሮ ሲፈታ ተናሽትልኝ ብሎ ያቀርባል ሰላምታ። ሲቀጥል አማራና ህወሓት በሳት ሊጫወቱ ወደ ሜዳ ገብተው ሊገጥሙ ሁለቱ የሚል ሰበር ዜና ሰሞኑን ስሰማ ያለፈው ትዝ ስለኝ ውስጤ በጣም ደማ። ኦፍሳይት መስመር ገብቶ አንደኛው ካጠቃ ሊገሰጽ ይገባል ሊባል ነው ሞር በቃ ጫወታ የሚዳኝ ትሽካ የሚነፋ በቃችሁ የሚል ሰው እንዴት ከሀገር ይጥፋ። በሁለቱም ወገን ጦርነት መስበኩ ሀራም ነው በፍጹም እግዚኦ አበስ ገበሩ አጀንዳው ይቀየር በሰላም ይተካ፣ በቃላት በጡጫ አንዱ አንድ አይንካ። የሚመለከተው ቶሎ ይግባ ጣልቃ፣ አንተምተው አንተምተው ይበል ኖ ሞር በቃ። ተመልካች ቲፎዞ አያሻም ጭብጨባ፣ ሰርቶ ይደር ህዝቡ ሰላም ወጥቶ ይግባ። የአንድ እናት ልጆች ቢቆስሉ ቢደሙ፣ ታይቷል ከዚህ በፊት የቱ ላይ ነው ጥቅሙ? እንካ ሰላምቲያ መወነጃጀሉ ውጤቱ ውድቀት ነው፣ አይበጅም ለሁሉ። አመሰግናለሁ። ስሜ አለማየው ጤናዳም ሰፈሬ አድራሻዬ ጅንካ፣ ሞልቷል ፍራፍሬ ሳምንት እንገናኝ ይበቃለ ዛሬ። አለማዊ መላኬ ጅንካ ጤናዳም ሰፈር አለማየውን ለመልእክታቸው ምስጋናችን ይድረሳቸው። ሳምንት በሌላ የስንኝ ቋጥሮ እንደሚመለሱ ግን ተስፋ እናደርጋለን። እሱን ላገኝ እንጂ ነፍሴን ማሳሰብ የኔ ቀጣዩ መልእክት የደረሰን ደግሞ ከቤተኛችን ፋሲል ሲራክ ነው። መልእክቱ እንዲህ ይላል። እንዴት ናችሁ ዶች በለዎች? አንጀቴና ሆዴ ተጣልተውብኝ እንዳለው ነፍሰ ኄር ሙሉቀን መለሰ የኔ ደግሞ ሰሞኑን የገጠመኝ ጉድ ምን መሰላችሁ? ይላሉ ፋሲል ከጋሽ ሙልቀን በባሰ ሁኔታ እግሬ፣ ጭንቅላቴ፣ ኪሴና ፍላጎቴ ተጣልተውብኝ የእነሱ አለመስማማት በተደጋጋሚ ኪሴን በእጅጉ ዋጋ ማስከፈሉን አጠናክረው ቀጥለውበታል። ሰኞ ዕለት እንደ ሰሞኑ ይኸው ከላይ የጠቀስኳቸው አካላቶቼ መነቃቆራቸውን ቀጥለው ያለ ወትሮዬ በሻይ ሰዓት ሲያክለፈልፍ እግሬ ወደ መራኝ አንድ መገናኛ አካባቢ ስሙን ወደማልጠቅሰው የወንዶች የውበት ሳሎን ይዞኝ ገባ። እነርሱም ተሳስቼ የገባው መሆኑን ገምተው ይሁን አላውቅም። ብቻ እርስ በርሳቸው የሚያደርጉትን የውበት ክብካቤ ለጊዜው ገታ አድርገው ከመካከላቸው አንድ ወጠምሻ የውበት ሳሎኑ ሰራተኛ እያዋከበ ከአንዱ መቀመጫ ላይ በቀላሉ እንዳልወርድ በማሰብ መቀመጫውን ከፍ አድርጎ ሰቅሎ ጸጉሬን ከመሃል በጥድፊያ አንድ ዙር ካጭደው በኋላ እንዴት ላድርግልህ ብሎ ጠየቀኝ። የጸጉሬን ስታይል ካስረዳሁት በኋላ አይኔን ጠረጴዛ ላይ ያለውን መቀስ፣ ማሽን፣ ያለቁና ያላለቁ ቅባቶች፣ ውሃዎች፣ ቆንጆ ቆንጆ እንስት አስተናጋጆችን በቆረጣ ጣል አድርጌ ስመለከት መጨረሻ ላይ በዋጋ ምን ያህል ሊበቀሉኝ እንደሚችሉ በማሰብ እዚያ ወንበሩ ላይ ያለው ሰውነቴ በሰቆቃ ሁለት ኪሎ ሲቀንስ ታወቀኝ ይላሉ ፋሲል። በመቀጠልም ጸጉሬ ላይ የናሳን ምርምር ሊያስንቅ የሚችል ጸጉረ ሰንጥቃዊ መራቀቅ ካደረገ በኋላ በቆንጆ ንስቶች አሳሳች ማሳጅ የአረም ማጥፊያ ርጭትን የሚያስንቅ የውሃና ቅባት ርጭት ሆድቃ እስከ ማቅለሽለሽ ድረስ የሚያደርስ ስፖርታዊ፣ ፖለቲካዊና ማህበራዊ ጨዋታ በግዳግተውኝ ከጨረሱ በኋላ እንደገመትኩት በአሰቃቂና ዳግም በአካባቢው ዝር እንዳልል በሚመስል የዋጋ ቁልል ቀጥተውኝ በሰላም ተፋቱ ይላሉ ፋሲል ገጠመኛቸውን ሲያጋሩን በመቀጠልም ወይ የኑሮ ውድነት ለካ ሰው ኑሮ ሲወደድበት እንደው ዝም ብሎ ያለውን አገልግሎትና ምርት ምንም ተጨማሪ እሴት ሳይጨምርበት በብልጭልጭ መጠቅለያ አሽጎ ከዋናው ምርት እኩሌታ ባላነሰ ባዕድ ነገር ቀላቅሎ ምርትም መሸጥ በአገልግሎት ዘርፉም መሰስ እያለ መግባቱን እንደ ሰደድ እሳት ተዛምቶበታል አስባለኝ በማለት የአንድ ቀን ገጠመኛቸውን በሚስቅ ሰው ኢሞጂ ያስደግፈው ላኩልን ፋሲል። በእርግጥ ነው እንዲህ አይነት ገጠመኞች በብዙ ሰዎች ላይ እንደሚደርሱ እሙን ነው። አስቀድሞ ዋጋ ቢጠይቁስ ነውርነት ይኖረው ይሆን? ይህ ደግሞ የዝግጅት ክፍሉ ጥያቄ ነው። እስቲ ሌሎች ተመሳሳይ ገጠመኛ አላችሁ ካላችሁ መልእክታችሁን አጋሩን፣ መፍትሄውንም ጨምራችሁ። ለፋሲል ግን ምስጋናችን ይድረሳቸው። ሌሎች ገጠመኞቻቸውን እንደሚያካፍሉንም ተስፋ እናደርጋለን። ወደ ተከታዩና የመጨረሻው መልእክታችሁ ስንሻገር፣ የብርሃኑ ያዕቆብን መልእክት ነው የምናገኘው። እንዲህ ይላል። ወላይታ ላይ መንግሥታዊ መዋቅር ፈርሷል ማለት ይቻላል። ለዚህም ትልቁ ማሳያ በዞኑ ሁሉም ወረዳዎች ትምህርት ቤቶች ተዘግተዋል። ትምህርት ቤቶቹ ሊዘጉ የቻሉት ደግሞ መንግስት መምህራንን ጨምሮ ለመንግስት ሰራተኞች ደሞዝ መክፈል አለመቻሉን ተከትሎ ነው። የስምንተኛና አስራ ሁለተኛ ፍል ተማሪዎች ለብሔራዊ ፈተና በሚዘጋጁበት በዚህ ወቅት ትምህርት ቤቶች ሲዘጉ የመንግስት ባለሥልጣናት ዝምታውን የመረጡበት ምክንያት ይገርማል ይላሉ ብርሃኑ። አካባቢው ላይ የልማት ጥያቄ፣ የመልካም አስተዳደር ችግር፣ የሙስናና የኪራይ ጫፍ መድረስ፣ በየጊዜው እያየለ የመጣው የስርዓት ቁጥር በህዝቡ ላይ ከፍተኛ ቁጣ እየቀሰቀሰ ይገኛል። ይህንን እስከታች ድረስ ወርዳችሁ ዘገባ ብትሰሩበት በማለት ጥቆማ አዘል መልእክታቸውን አድርሰውናል። ብራኑ ብራኑ እንዳሉት በእርግጥ የተባለው ነገር ወላይታ ዞን ውስጥ ተከስቶ ከሆነ ዶይቼ ቬለ በአፋጣኝ የሚመለከታቸውን አካላት በማነጋገር ዘገባ እንደሚሰራበት ልንገልጸው እንወዳለን። ተጨማሪ መረጃ አሊያም ጥቆማ ካሎትም በመልእክት መላኪያ አድራሻችን ሊልኩልን ይችላሉ። ለተሳትፎውም፣ ለመልእክቶም ግን ምስጋናችን ይድረሰው። እንግዲህ አድማጮቻችን፣ ለዛሬ ያልነው ዝግጅታችን የእስካሁኑን ይመስል ነበር። መልእክት በመላክ ለተሳተፋችሁ፣ ዝግጅቱን በመከታተል ከኛ ጋር ላላችሁ ሁላችሁም ምስጋናችን ትልቅ ነው። ታምራ ዲሳ ነኝ። የሳምንት ሰው ይበለን። ጤና ይስጥልን።